The voice of a man የኤርትራ መንግስት የታላቁ የፕሬስ ነጻነት ሽልማት ተሸላሚ የሆነውንና ላለፉት አስራ ስድስት ዓመታት በእስር ላይ የሚገኘውን ጋዜጠኛ ዳዊት ይስሐቅን መልቀቅ አለበት ሲሉ አንድ የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርት አሳሰቡ። የመንግስታቱ ድርጅት የኤርትራ ሰብአዊ መብት ይዞታ ልዩ መርማሪ ሺላ ኬተሩት የዘንድሮ የሁለት ሺ አስራ ሰባት የዓለም የፕሬስ ነጻነት ሽልማት የዩኔስኮና የጉላ ፓሌርሞ ካኖ ሽልማት ለታሳሪው ጋዜጠኛ ዳዊት ይስሐቅ መሰጠቱን ምክንያት በማድረግ ባወጡት መግለጫ የአስመራ ባለስልጣናት ሌሎቹንም በህገ ወጥ መንገድ ያሰሯቸውን በሙሉ ይልቀቁ ሲሉ ጠይቀዋል። ለጋዜጠኛ ዳዊት ይስሐቅ የተሰጠውን የሽልማቱንና የ25 ሺ ዶላር ስጦታ የጋዜጠኛው ልጅ ቤተልሄም ዳዊት ተገኝታ ተቀብላለች። ዛሬ አባቴንና ተመሳሳይ ሁኔታ ውስጥ የሚገኙ ባልደረቦቹን ከእናንተ ጋር ለማክበር እፊታችሁ ቆም ያለው፣ ለሰብአዊ መብቶች ለዲሞክራሲና ለመናገር መብት መከበር የሚደረገውን ያልታከተ ጥረት ለማክበር እፊታችሁ ቆም ያለው ይህ ሽልማት ለአባቴ ሥራና እንደሱ የሌሎችን መብት ለማስከበር ለቆሙ እውቅና የተሰጠበት ነው። ከፍተኛ ኩራት፣ ጥልቅ የመባረክ ስሜትና ምስጋና ይሰማኛል። የጋዜጠኛ ዳዊት ኢስሀቅ ልጅ ቤተልሔም ዳዊት ነች። የኤርትራ ባለስልጣናት ያለ ሕጋዊ መሰረት ሰዎችን የማሰር ተግባራቸውን በአስቸኳይ ማቆም አለባቸው ብለዋል። ሺላ ኬተሮት ባወጡት መግለጫ የስዊድን ዜጋ የሆነው የሀምሳ ሁለት አመቱ ጋዜጠኛና ደራሲ ዳዊት ከኤርትራ ነጻነት በኋላ ወደ አስመራ ተመልሶ የመጀመሪያውን ነጻ ጋዜጣ ሰቲትን ከመሰረቱት አንዱ እንደነበረ ይታወሳል። ጋዜጠኛ የታሰረው እንደ ኤሮፓውያን አቆጣጠር መስከረም 2001 ነቃፊዎችን የኤርትራ መንግስት ባሳደደበት ወቅት ሲሆን አንዳንዶቹን በቁጥጥር ስር የማሰቃየት ተግባር ተፈጽሞባቸዋል፣ ደብዛቸው የጠፋም አሉ ሲሉ ልዩ ራፖርተሯ በመግለጫቸው አትተዋል። ከታሰረ በኋላ በ2005 ማለትም ከ12 ዓመታት በፊት ለመጨረሻ ጊዜ የታየው ዳዊት በአሁኑ ጊዜ የት እንዳለ የሚታወቅ ነገር የለም።